የዛሬው ሕይወት በቀበሌ ዝግጅት የሀገር ባህል ልብሶች መሸጫ ሱቆች በብዛት ወደሚገኙበት የአዲስ አበባው ሽሮ ሜዳ አካባቢ ይወስደናል። አብዛኛው ሰው ስለ አገር ልብሶችና በባህል አይነታቸው በበቂ ሁኔታ ስለማያውቁ ብዙ ገዢ እንዳይኖር አድርጓል፣ ሲሉ ሻጮች ይናገራሉ። እስክንድር ፍሬው ወደ አካባቢው ብቅ ብሎ ዘገባ ልኮልናል። ከጥንት እስከ ዛሬ ሲወርድ ሲዋረድ በመጣ የሀገር ልጅ ፈጠራ የተሰሩ በልዩ ጥበብም የተዋቡ የባህል ልብሶች በርካታ ገዢ የሚረባረብባቸው ፈላጊም የሚያሳድዳቸው አይደሉም። ሁሉ ነገራቸው ሀገርኛ ቢሆንም ሀገሬው ያዘወትራቸውም። ይህ በዘርፉ ንግድ የተሰማሩ ሰዎች አስተያየት ነው። የሸማኔን ጥበብ ለማድነቅ ገዝቶም ለማጌጥ ያሰበ ለስጦታ የተመኛቸው ሁሉ ወደሚሄድበት ሱቆቹን በብዛት ወደሚገኙበት ሽሮ ሜዳ በማምራት ቆይታ አድርጌያለሁ። ወጣቷ ወይዘሮ ወይንሸት አብርደው ላለፉት ስድስት ዓመታት በሀገር ባህል ልብስ ወጭ መሸጫ ሱቅ ውስጥ ሰርታለች። ገበያው የሁልጊዜ አይደለም ባይ ናት። ግን ወቅታዊ ስራ ነው። ወቅታዊ ስራ ነው። በጣም ጊዜ እየጠበቀ ባህልንና ሰርጎችን እየጠበቀ የሚሰራ ስራ ነው። ይህ ማለት ሰዎች በብዛት ወደ አገር ባህል ልብስ የሚመለከቱት ወይ ሰርግ ሲኖር ነው ወይ በዓል ሲኖር ነው ወይ ደግሞ ብዙ ጊዜ ወደ ውጭ ሲሄዱ ነው። እንደ አይነት ነገር ነው። አዎ እንደዛ ነገር ነው እንጂ የሀገር ባህል ብዙ የዘወትር ልብስ ስላልሆነ ብዙም ዋጋ አውጥቶ አይገዙትም። እንደዛ ነው። ግን እንደማየው እንደምመለከተው የአገር ባህል ልብስ በአመታት ውስጥ መልኩ እየተቀየረ አሰራሩ እየተለወጠ ብዛት እየኖረው አይነቱ ማለት ነው መጥቷል አው ግን አይነቱም ዲዛይኑ ምንም የተቀያየረው ሰው የመልበሱ ፍላጎቱ እንዲኖር ነው። በእንደዚህ ከለር ቢኖረኝ ምናም ብሎ እንዲኖረው ነው እንጂ ያገርባል ብዙም አይደለም። ሰው አሁን አንተ ለምሳሌ ልግዛ ብትል በአመት ሁሉ እና የመግዛቱ ነገር ብዙም አይደለም። ገና ይቀረዋል ብዬ ነው ማስበው እንደኔ እንደኔ ማለት ነው። እኔም ብሆን እሸጠዋለሁ እንጂ ልለብሰው ብዙም አይደለኝም። ከምን አንጻር ነው ብትለኝ፣ የሁል ጊዜ የሚለበስ ልብስ ስላልሆነ የባህል ልብስ ስለሆነ ለዛ ነው። እንደዚህ አይነቱ እየበዛ ሲመጣ፣ እየተለወጠ ሲመጣ የመግዛት ፍላጎቱ ጨምሯል፣ እየጨመረ ነው ምንም አይልም ከበፊቱ አሁን እየጨመረ ነው። ግን አሁንም ቢሆን እንደ በፊት ለባሾች ብዙ ዋጋ አውጥተው ሊለብሱ አይፈልጉም። በጣም በትንሽ ብር በትንሽ የሆነ እንደ ቶፕ እንደ የሆነ ስከርፕ ምናምን ነገር ነው ሊለብሱ የሚፈልጉት እንጂ ሙሉ ልብሱን ለዘወትር እንዲለብሱት አይፈልጉም። የተለያየ መልክ መልክ እየተሻሻለ መጥቷል፣ እየተለወጠ መጥቷል። እስቲ ምን ምን አይነት አሏቸው? ለምሳሌ እስቲ አብራሪ፣ እንደዚህ አይነት አለን በእነዚህ አይነት ቃላል እያልሽ እስቲ አይነቶቹን ነገር አዎ፣ አሁን ከለር ልብሶች መተዋል። በተለያየ አይነት ከለር ተነክረው የሚሰሩ ልብሶች መተዋል። ባለቀለም ባለቀለም ማለት ነው። ግን ባለቀለም ልብሶች ሲጀምር አይፈለጉ፣ ባለቀለም የሀገር ባህል ልብሶች የሀገር ባህል ልብሶች መተዋል። ግን እሱን ፍላጎታቸው ብዙ አይደለም። ሁሉም ማንኛውም ሰው የሀገር ባህል የሚወደው ነጩን ነው የበፊቱን ነው ጥበብ የሆነውን ነው እንጂ ከለር የሆነውን ነገር ያው ሰው እንደ ምርጫ ቀረበለት እንጂ አይፈልገውም ብዙ እስካሁንም በሽያጭ እየመሩ ያሉት ነጮቹ ናቸው። ነጮቹ ናቸው እየመሩ ያሉት፣ ዋጋ የሚያወጡት እነሱ ናቸው እንጂ እነዚህ ከለር ልብሶች ዋጋ አወጡም ብዙ። እንግዲህ እየተለወጠ አይነቱ የተቀየረ መጥቷል ስንል በተለያየ መልክ እየተሰራ ነው ስንል፣ ቀለምን ብቻ አይደለም የሚመለከተው ይሄ ዲዛይኑ አሰራሩ ሁሉ ይመለከታል። ከዛ አንጻር ስ ምን ምን አይነት ለውጦች አስተውለሻል? በጣም ብዙ አይነት ለስራ ምቹ የሆኑ ዲዛይኖች እየተሰሩ እየተለበሱ ነው። ለሰርግ አሁን ቬሎ መድረስ ቀርቶ በሀገር ባህል ቬሎ መጥተዋል የሚለብሱ ሰዎች የታዩ ነው ሰዎች እየታዩ ነው። ደግሞ በጣም በርከት ብለዋለም እና ለዘውትርም አጠር ባለም በረጅምም እንደ የሰው ፍላጎት እየተሰራ ነው ያለሁን አጠር ባለም በረጅምም እየተሰራ ነው ግን በመደበኛነት የሚታወቀው እዚህ ሀገር የሀገር ባህል ልብሶች ረጃጅም ናቸው፣ አይደለም? ረጃጅም ናቸው ግን አሁን ደግሞ አጓጉል በሚባሉ አጠር ብለው እንደ ሚዲ የምንላቸው አለ። አጭርም ረጅምም ሳይሆኑ ሚዲ የሆኑ ነገሮች ደግሞ እየተሰሩ ነው በብዛት ለምንድን አጓጉል የሚባሉት? እነዚህኛዎቹ አጫጭሮቹ ረጅምም አይደለም፣ አጭርም አይደለም፣ መሀከል ላይ የሚቀሩ ናቸው። የተለመደ አጠራር ነው አጓጉል። የተለመደ በቃ ረጅምም አጭርም ያልሆነ አጓጉል የሆኑ ማለት ነው። አብዛኛው ሰው አጓጉል ነው የሚለብሰው ወይ ወይስ የተለመደውን ረጅሙን የሀገር ባህል ልብስ ነው የመርጠው? አንቺ ስታየው፣ እንደኔ እንደኔ አጓጉሉን ይመርጣሉ በአሁኑ ሰዓት ማለት ነው። ረጅሙ የሚመርጣውም አለ ግን አጓጉሉ ሞር ይመረጣል። ለምን ጫማ ነጭባቸው ምናምን ነገር የተለያየ ነገር ላለባበስ ይመቻሉ፣ ምቹ ናቸው ሁሉ ነገራቸው እሱ ይመረጣሉ። ዲዛይናቸው ቢለያይም አጓጉሉ ግን ይመረጣል። አጓጉሉ የሚለው አገላለጽ ከመቼ ጀምሮ ነው ተግባራዊ መሆን የጀመረው? ከቅርብ ጊዜያት ተለምዶ አጠራር ነው። ለምሳሌ ቀደም ጀምሬ ወደ ተወኩት ጥያቄ ልመለስ እና እንደዚህ የተሻሻሉ ማምጣታቸው። ገበያው ላይ አስተዋጽኦ አድርጓል። ገበያው እንዲጨምር አድርጓል። በተለያየ መልክ በአማራጮች የተለያዩ አማራጮች ማምጣታቸው ገበያው ላይ ብዙ ለውጥ የለም። እንደውም ከኔ በፊት ለሰሩ ሰዎች ሲናገሩ በፊት ይሻል ነበር ነው ብለው የሚሉት ግን፣ በጣም እንደ ምርጫ እንደሚፈለገው አይነት የተዘጋጀው ግን አሁን ላይ ነው። በፊት ምርጫ ወይም የስፌት ዲዛይን ምናምን ነገር አልነበረም። ጥበብ ቢኖርም ዲዛይኖች አልነበሩም። አሁን ግን ዲዛይነሮችም ሞልተዋል። ስራውም ይሰራሉ ማለት የተለያየ አይነት ስራዎች ይሰራሉ። ግን ሽያጭ ላይ ብዙም አይደሉም። በቀን አንድ ሁሉ ገድ የማይባልበት ጊዜ አለ ማለት በሳምንት በወር የሆነ ወቅት እየጠበክ ነው እንጂ በየቀኑ እንደ ሌላ እቃ በየቀኑ የሚሸጠው ስራ አይደለም። ቁጭ ብለን ነው የምንለው። በአብዛኛው አለሽኛ። አንዷ እንደዚ አይነት የስራ ዘርፍ ላይ የተሰማራች ወጣት። እውነት ነው። በጣም ቁጭ ብለን ለረጅም ጊዜ ቁጭ ብለን የምትውለው፣ አንድ ልብስ ተሸጠ ማለት ገድ ተባለ ማለት ነው እና በቀናት የማንሸጥበት ቀን አለ። በሳምንት ወይ በወር ወይ በአስራ አምስት ቀን ሊሆን ይችላል። ገድ የሚባል ያው አንድ ልብስ ወይ ሁለት ልብስ የሚሸጠው ማለት ነው። ሌላዋ ወጣት ሜሮን ማን ደፍሮ በሀገር ባህል መሸጫ ሱቅ ውስጥ መስራት ከጀመረች ገና ስድስት ወሯ ነው። ብዙ ሰዎች የሀገር ባህል ልብስ የማያዘወትሩት ስለ ልብሶቹ ሁኔታና አይነት ግንዛቤው ስለሌላቸው ነው ትላለች። ከራሷ ተሞክሮ በመነሳት ታብራራለች። እኔ ብዙ ጊዜ የምጠቀመው ሱሪ ነው። ሱሪ ደግሞ ያው ብዙ ማለት ለየት ያለ ነገር ሳይሆን የተለመደ ነገር ነው። አንድ አራት ሱሪ አለ። አራት የሀገር ባህል በሀገር ባህል የተሰሩ ሱሪዎች አሉ የተሰሩ ማለት ነው ቀሚሶች የሉሽም? ቀሚስ የለኝም። ለምንድን ነው ቀሚሶቹን ያልመረጥሻቸው? ቀሚስ ብዙ ጊዜ ለስራ አይመችም። ትሯሯጣለህ፣ ከዚህ እዛ ስለምትሄድ ሱሪው ነው ተጠቃሚ። ዘመናዊ ልብስም ቢሆን አንቺ ቀሚስ አትለብሽም? ቀሚስ አለብስም። ማለት ዘመናዊ ሆኖ ረዘም ሊል ይችላል፣ አጠር ሊል ይችላል። ለስራ አይመችም። ሱሪው ግን ያው እዚህ ታደርገዋለህ። ሰርግ ምናምን ካለብ ግን ቀሚሶችን ትጠቀማለህ። ለስራ ቦታ ግን ቀሚስ ብዙ ጊዜ ያዝ ያደርጋል። ሴት ጓደኞች አሉሽ? የሴት ጓደኞች አራት አሉ። አራቱ ስንት ስንት ያገር ባለብሳላቸው? አንቺ አንቺ እንደምታቂው በአንቺ ዕድሜ ያሉ ወጣቶች ናቸው። ብዙም አይለብሱ ብዙም አይለብሱም አራቱ። ምንም የላቸው ምንም የላቸውም አራቱ። እናም በብዛት የመሰራቱን አይነቱም እየጨመረ የመምጣቱን ያህል በቂ ገዢዎችን እየሳበ በብዛትም እየተለበሰ እንዳልሆነ የሻጮቹ ግንዛቤ ነው። በፈረንጅ ልብስ የሚያጌጠው ሀገሬ አንዳንዴ እንኳን የራሱን ዞር ብሎ እንዲያይም ተስፋ ያደርጋሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። thank you